ዶክተር ጌታቸው በነበሩ በባህር ዳር ዩኒቨርሲቲ የሥነ ሕይወት ዲፓርትመንት መምህርና ሥነ ሕይወታዊ የእምቦጭ መከላከል አስተባባሪ። በቅድሚያ የባህር ዳር ዩኒቨርሲቲ በዚህ በእምቦጭ ለመከላከል የሚያካሂደው ኃላፊነቱ ምንድን ነው? የሥራ ግንኙነቱ ከእምቦጭ መከላከል ጋር በቀጥታ ከምርምር አኳያ ያላችሁ ግንኙነት ምን ይመስላል? አመሰግናለሁ። እንግዲህ ባህር ዳር ዩኒቨርሲቲ እንደ አንድ ተቋም እምቦጭ ከተከሰተ ጀምሮ በተለያየ መልኩ ያው እየረዳ ነው። መጀመሪያውንም ማላል ህቡ ባለ እንግዲህ ዛሬ ስምንት ዓመት ተከሶ የነበረ እንደተከሰተ በገንዘብም ደረጃ በአንድር ዩኒቨርሲቲ አስተዋጽኦ አድርገዋል። ከዛም በኋላ እንግዲህ ማሽን ላይም ራሱ የሆነ አስተዋጽኦ አድርገዋል። ከምላት ጋር ለመገናኘት ከዛም አልፎ ግን እንግዲህ ዓለም ተሞክሮ ምንድን ነው የሚለውን ነገር በማየት ወይም አስተሰ ማለት አንደኛው እንግዲህ ሥነ ሕይወታዊ በሆነ መልኩ ወይም እነዚህ ባዮሎጂካል ዘዴ በመጠቀም ወጪን መከላከል ስለሚቻል፣ ይህም ተረቶ የእኛ ዩኒቨርሲቲ እነዚህ ዝብሎች ወንጂ የሚገኘ አንድ ስኳር ኮርፖሬሽን ምርምር ጣቢያ አለ። ከዛ እነዚህ ምሰቶችን አንተን እንግዲህ እያራባን ና ያው አሁን ባለን መረጃ ጥሩ ውጤት አግኝተናል። እምቦጭ፣ መጀመሪያ ደረጃ ለጣና ሐይቅ አስጊ የሆነበት ምክንያት ከምን አኳያ ነው? የእምቦጭ አስጊነት እስካሁንስ መከላከል ያልተቻለበት ምክንያቶች ምንድን ናቸው? ጥሩ እንግዲህ፣ አንደኛው እምቦጭ ከሌሎች እነዚህ አረሞች የሚለየው ምንድን ነው? በጣም ብዙ የሆነ እንትን ይፈልጋል ይፈልጋል ሊፈልጋል ነገር ይፈልጋል። ስለዚህ አሁን ጣና ላይ የተለይ ከሆነ ጣና በተለይ የኖርት ኢስት ፓርቱ አካባቢ ላይ ይሄ ካችመንቱ አካባቢ ላይ ብዙም የተሰራ ነገር የለም እና በተለይ በጎርፍ አማካኝነት ሊሆን ይችላል። በተለያዩ አማካኝነት ወደ ሀይቁ ደለል ይገባል። ስለዚህ ይሄ ደለል ደግሞ በውስጡ ንጥረ ነገር ስላለው ለእንቦጭ በጣም ተስማሚ ነው። ስለዚህ አንደኛው እንዲትፈሳ ያደረገው እንግዲህ በሀይቁ ልቅ የሆነ ያስተዘር ያለ በሰርዞ የሚባል ነገር የለም። ማንኛውም አስፈደው በሀይቁ ዳርቻ ድረስ ማረስ ይፈቀድልታል ወይ አርሰል። ስለዚህ ዝናብ ሲኖር ቦርድ ሲኖር ወደ ሀይቁ የሚገባ ንጥረ ነገር አለ። ስለዚህ ያ ንጥረ ነገር ነው እንግዲህ ይህ እንቦጭ በጣም የሚሰፋ እየደረገ ነው። ስለዚህ ይህንን ለማከላከልና ለማቆም ያለው አማራጭ መፍትሄ ምንድን ነው? በእናንተ የጥናት ግኝት መሰረት፣ እስካሁንስ እንቦጭን ለመከላከል ምን አይነት እርምጃዎች ተወስደዋል? አገር እንግዲህ ከተከሰተ ጀምሮ የተለያየ እርምጃዎችን ተወስዷል። እንግዲህ አንደኛው ግድ ያለውን አማራጭ በእጅ ምንም ነገር እስከሌለ ድረስ የሰው ኃይል ነው። በእጅ መጠላ እንግዲህ ማንዋሊ ካለፉት ስምንት ዓመታት ጀምሮ እንግዲህ እሱን ነበር አካባቢ አካሄድ ያለው፣ ግን ያ ነገር አሁንም ውጤታማ አይደለም። ምክንያቱም ይሄንን በእጅ የማስወገት ስርዓት የራሱ የሆነ ሳይንሳዊ የሆነ አካሄድ አለው። ተነቀልክ በኋላ ማድረቅ አለብህ ግን ካደረግከው በኋላ የማቃጠል ወይም መቅበር ደረጃ ይጠይቃል። ግን አሁን እየተካሄደ ያለው ያ አይደለም። ይወጣል፣ እዛው ሀይቁ ዳር ላይ ነው የሚቀመጠው። ስለዚህ ይሄ ደግሞ እንደገና ተመልሶ እንዲገባ ስለሚያደርገው ወይም እዛ ባለበት ቦታ እንዲያደር ስለሚያደርገው እዘፋ ፍርም የሆኑ ማለት የተወሰነ ጊዜ ስለፎ ይላል። ግን በኋላ ተመልሶ አሁንም ውሃ ሲመጣ ዘሩም እዛኔ ያለው ተመልሶ ወደዛ የሚደዋበት። ስለዚህ እየተሰራ ያለው የተቀናጀ አይደለም። ከተወገደ በኋላ መደረግ ያለበት ተዝሮች አሉ እና ያንን ተግባራዊ ያደረገ አይደለም። ለምንም ባየ ስለዚህ እልሞስ ይወጣና ዛ ጋር ላይ የሚቀመጠው ሞኒተር የሚባል ነገር ለ አንድ ተ ከወጣ በኋላ ለተወሰነ ጊዜ እየሄድ ማየት አለ። ግን አሁን ይደረግ ያለ እሱ አለ። ስለዚህ አሁን ጣና ላይ ያለው እየተካሄደ ያለው አንደኛው ይሄ ማል ነው። ወደ ሶስት አራት ደግሞ ማሽኖች አሉ። አሁን እነዚህ ሀርቨስተር ማሽን የሚባሉ አሉ እነሱም ጥቅም ላይ ይውለዋል። ግን ያው ሬንቦጭ ባህሪው ብዙ ጊዜ ወደ ዳር አካባቢ ነው የሚበቅለው የሚገኘው። እሱም ብቻ ሳይሆን መሬት ይነቀላዳል። ስለዚህ እነዚህ ማሽን ደግሞ መሀል ላይ ካልሆነ በስተቀር ዳር ላይ የግድ ውሃት የሚያስፈልጋቸው የሬንቦጭ ደግሞ መሬት ስለረገጠ በዚህ አማካይነት ብዙም ማሽኑም ትም ያል ብዙም ውጤታማ አይደለም። ይሄንን ለመክላት አሁን የሚደረገውን በእጅ የማረሙ የመሳሰሉት ነገሮች በቂስ ማሽኖች አሉ። ያንን ለመከላከል ወደፊት ተጨማሪ ዘመናዊ ማሽነሮች ያስፈልጋሉ። በእጅ የሚደረገውስ እረማ ምን ያህል ውጤታማ ይሆናል? እንደገና ቅድም እንዳነሱት ከዛው ተነቅሎ እዛው ዳር ላይ የሚቀመጥ ከሆነና ተመልሶ ለእንደዚሁ ለአረምነት ቢበቃ ከሆነ ዞሮ ዞሮ ያው ውሃ ቀዳ መልስ አይነት ስለሚሆን ይህን ለመግታት እርምጃ ያልተወሰደው እስካሁን ድረስ ለምንድን ነው? ጉዳዩን ሳይንሳዊ በሆነ መልክ ለመረዳት ካለመቻል ነው? ከምን አኳያ ነው? የዚህ ኃላፊነቱ ማ ላይ ነው? ያው እንግዲህ የሚመለከተው አካባቢ ጥበቃ ነው። እንግዲህ እነሱም በተለያየ ሚዲያ በተለያየ ሲሰማ ንጉስ ይታወቃል እና ግን እንትን በጣም አንደኛ ይሄ ዳም ከምታርግበት ሳይትም መገደሎች አለበት እመጣያ ማለት ነው። ስለዚህ አሁን አንደኛው ትልቅ ችግሩ ምንድነው? ያንን ነገር ከወጣ በኋላ ያንን ነገር ተሸክሞ የሌላ ዳምፒንግ ሳይት የሚወስድ ነገር የለም። ያ ነገር በጣም ትልቅ ትልቅ ዛኒ መሰረት ያለት ግን የምን ደሆና ላቀምልኝ ይደረጋ ብለኛለ እነሱ ያውቁታል። ምንም ጥያቄ የለም። ያውቁታል እርሶ አስተባባሪ ነውት የዚህን እንቦጭ የመከላከል እና ከዛ ከኃላፊነት ከወኳያ በምክር ደረጃ በእርግጥ ምንም አይነት እርምጃ መውሰድ አይችልም። የባህር ዳር ዩኒቨርሲቲ ይህንን በጣም ብርቱ የሆነ ጉዳይ መሆኑን አስጠንቅቆ ከዛም የሚመጡት መዘዞች ከባድ መሆናቸውን ለማስረዳት ጥረት አላደረጋችሁ? ይገርም ይህን ነገር እኛ በተለያየ ሚዲያ ብረንግነት ስለምንገናኝ አንዳንዴም እዚህ ዜዜ ላይም እነሱ ስለሚረግም ሌላው ዝጠር ፎርማል እኮ እንዳይሆን አንዳንዴ ኢንፎርማል እንገናኛለን። ኢንፎርማል ስንገናኝ የምናወራ ይሄ ነው ክል አካሄድ እንዳልሆነ ከተወገደ በኋላ ቢያንስ የሆነ በአንድን ሳይት መዘጋጀት እንዳለበት መድረቅ እንዳለበት ግን ከዛ በኋላ መቃጠል መቀበር እንዳለበት ያሉ ይናገራለን። ግን በተግባር የምናየው ነገር ግን ይችላል ዚ ረዲ በተለያዩ ፎርማልም ሆነ በፎርማል ባልሆነ መንገድ ኮሚቴት እናደርጋለን። በእርግጥ ጠቅላይ ሚኒስትር አብይ አህመድም ሆነ የክልሉ እንደዚሁ ምክትል ጠቅላይ ሚኒስትሩም አቶ ደመቀ በቦታ ተገኝተዋል። የሁለቱን መሪዎች ትኩረት ስቦ እዛ ቦታ ላይ ድረስ ተገኝተው አስቸኳይ እርምጃ መወሰድ እንዳለበት የክልሉ መስተዳደርም እንዲሁ ጥሪ አድርገዋል። ያም ባህር ማዶ ያሉ ኢትዮጵያውያን ሳይቀር አሳስቦ ርብርቦች ለማድረግ ገንዘብም ሆነ መዋጫዎቹን ሁሉ እስከ ማካሄድ ድረስ ደርሰዋል። ብዙ አሳሳቢነቱ ከፍ ያለ ነው በሌላው ሰው ዘንድ ይሄ ሁሉ ሆኖ ጠቅላይ ሚኒስትሩንም ሆነ ምክትል ጠቅላይ ሚኒስትሩን ትኩረት ስቦ ግብሩ ላይ ግን ስኬድ ይሄንን ለመክላት በጣም ቀላል በሆነ መንገድ አሁን እንዳነሱት አንድ ቦታ ላይ የዚህ የአረሙን ማከማቻና ማቃጠያ ቦታ ማድረግ ያን ያህል ከባድ አይሆንም በምንም መመዘኛና ይሄንን ለማድረግ ወደ ፌዴራልስ ለማለፍ አይቻልም ወይ? ጠቅላይ ሚኒስትሩ ይሄን ያልክብደት ክብደት ሰጥተውት፣ ግን በተግባር ይሄ ከሆነ ትርጉሙ እዛ ድረስ የመሄዱ ምንድን ነው? የፖለቲከኞቹ ልክ ነው። አሁን እንዳልከው በመቶ ነበር። ጠቅላይ ሚኒስትሩም አይቶታል። ግን አሁን ችግሩ ሊገባኝ አሁ ምንድን ነው እንዳለ የተለያዩ ሰዎች አለ። አሁን ተመራማሪ ሊሆን ይችላል የተለያዩ አካሎች አሉ በዚህ ንጎጭ ላይ የሚሰሩት ማለት እና እኔ አሁን ሳይሆን ምንድነው የቲምወርክ የሚባል ነገር የተቀናጀ ነገር የሚሰራ ነው። ልክ አንዱ በቀሬ ነው ክልኛ አካባቢ ላይ ሌላኛው መጥቶ አ የኔ ተለያዩ አካባቢ ይላል እና በዚህ የተለያዩ ሰዎችን ላይ አጣምሮ አንድ ላይ ቁጭ አርጎ የማውራት ነገር ብዙም የለም። ሌላው ቢቀር አሁን ያነሳው ጥሩ ነገር ያነሳው፣ የዛሬ አመት አካባቢ ሊሆን ይመስለኛል አካባቢ ጥበቃ አንድ ስትራቴጂክ ፕላን አዘጋጁ፣ አለ እኛ ከባህርዳር ዩኒቨርሲቲ ሰዎች አሉ፣ ከግብርናም ሰዎች አሉ። ሌሎችም ቦታዎች አሉ። ወደ አስር አካባቢ የሚሆኑ ሰዎች ተብሎ የአምስት ዓመት ስትራቴጂ ዶክመንት አዘጋጅተህ ግን ከአሜሪካ ከዲያስፖራ ዶክተር ሰለሞን አለበት ዶክተር ሰለሞን አለበትና አለበት ጥሩ የሆነ የአምስት ዓመት ስትራቴጂ ዶክመንት፣ እንዴት ምን መደረግ እንዳለበት፣ የትኛው ነው ቅድሚያ መስጠት ያለብን፣ ባዮሎጂካል መቼ ነው መጠቀም ያለብን፣ ማንዋንም መቼ ነው መጠቀም ያለብን የሚለ ቢቴ የሆነ የአምስት ዓመት ስትራቴጂ ዶክመንት አዘጋጅተን ላካ በጣት በጣም በሚገርም ሁኔታ እንደገና ለካኝ ፌዴራል ባለፈውም ዶክተር አብ ሲያወራ ስን ሆነ አላውቅም። በፌዴራል ደረጃ ለካኝ አሁንም እንቦች ጣና ላይ ብቻ አይደለም ያለው ዋይ ላይም ተከስተዋል። ወደ አርባ ምንጭ ላይም አለ፣ ጋምቤላ ላይም አለ ተባለ እና እንደገና በሪጂናል ብቻ ሳይሆን ለምንድነው በናሽናል ደረጃ ለምንድነው ስትራቴጂ ዶክመንት የሚያዘጋጅ ተብሎ አሁንም ይህን ጥያቄ ከፌዴራል የመጡ ሰዎች ይመስሉኛል ለአካባቢ ጥበቃ ጥያቄ ያቀርባሉ። እንግዲህ ኦልሬዲ የተዘጋጀ ዶክመንት አለ መሆን የነበረበት ምንድ ነው? ያንን ዲኩመንት ችግር እኳ ሚሮ የሚያዘጋጀ ዶኩመንት ምንድን ነው ችግሩ? ይህ ነገር ለኤክስተርናል ወር ሰጥቶ ምንድን ነው ጎድለው ምንድን ነው መጨመል አለበት መባል ሲገባው እንደገና ከዜሮ እንደገና ሌላ ኮሚቴ እንደገና በጣም በሚገርም ሁኔታ ሌላ ኮሚቴ ተቋቁሞ እንደገና እንዲዘጋጅ ተደረገ። ኦረዲ ስንት ጊዜ የተለሳበት በኋላ ግን ሌላ ኮሚቴ ተቀርቦ ከፌዴራል የሚ ሰዎች አዋቅረው እንዲሰራ ተደረጉና እንደ አጋጣሚ ይህን ዶኩመንት ሲያቀርቡ ነው የነበርኩ የዛሬ ወዘር አካባቢ መሰለኝ ባህርዳር ላይ ነበሩ ከፌዴራል ከፓርላመንት ሰዎች ነበሩና በቃ ያቀረቡት ያው እኛ የሰራ ነው የቀረበው እና እዛ ለመሳተል ብሎ እኛ ጋር ልቃ አንዱ የጀመረውን በዛ ላይ አይደለም የሚሄደው ያንን ነገር አፍሶ ነው እንደገና ከዜሮ እየተጀመረ ያለ ስለዚህ የተቀናጀ የሚባል ነገር የለም አንደኛ ትልቁ ችግር እሱ ነው ሌላው ደግሞ ምንድን ነው፣ ልክ በዛ ላይ ሲመጣ ትንሽ አሁን ውሃውም ሲሸሽ እንቦጩም ጋር ስለሚሆን የመድረቅ ባህል ያሳየና የቀንሰ ይመስላል የዛኔ ሰው ሁሉ በቃ ይረሳል። ልክ ክረምት ስትመጣ ደግሞ አሁን ልክ ወደ ውሃው የተለያየው ብዙ ንጥረ ነገር ስለሚገባ የዛኔ ደግሞ በጣም በሀይለኛ ነ ተሰፋ ሲመጣ አሁን እንደገና ደግሞ እንቦጭ እንቦጭ ይባላል። እና እንዳልከው ከዲያስፖራው የሚደረገው እንትን ከሌላም ከሌላም ቢያንስ ቢያንስ እዚ ዓለም ቆጣጠራችን ዩኒቨርሲቲ በጣም የሚያሳዝን እና የሚገርመኝ፣ በነገራችን ላይ አንድ ነገር ግን መታወቅ ያለበት በአለማችን ውስጥ ካሉት በጣም በወረስ ዊድ የሚባለው እንግዲህ ይሄ ነው። ቶፕቴን ከሚባሉት ውስጥ አንደኛው ይሄ ነው እንቦጭ። ስለዚህ ፈታኝ ነው፣ እንችሉ ከባድ ነው። አንድ ከተከሰተ በኋላ ሙሉ በሙሉ ማስወገድ አትችልም። ያው አብረህ ተሻሽለህ መኖር ነው እንጂ ሙሉ በሙሉ ማስወገድ ከባድ ነው። ስለዚህ አንዳንዴ በማወቅ ሚህም ባለማወቅ አንዳንዱ ሙሉ በሙሉ ፈታል መጥፋት ያለበት ይመስላል ያ ነገር ግን አ ኦልሬዲ አንድ አካባቢ ላይ ንቦች በተከሰተ ከዚ በኋላ በመጠኑ በቃ ኦልሞስት እንደዚህ ዝንዳሆን ነገር ቆጣጠሮች ያለ ጊዜ ሙሉ በሙሉ ማስወገዳችል። ስለዚህ አሁን ምን ያህል የዚህ የእንቦጭ ጉዳቱ በተለይ በጣና ሐይቅ ላይ በምን መልኩ ነው ሊገመት የሚችለው? ምን አይነት ጉዳቶች ያስከትላል? እርግጥ ጣና አንዱ የአባይ ምንጭ ነው እና ከዛ ባሻገርስ ከፍተኛ የአሳ ምርቶች አሉት። በነኚህ በተፈጥሮ ሀብት ውስጥ በሀይቅ ውስጥ ከሚገኙ ትላይም ሆነ በዛ ተጠቃሚ የሆኑ አሳ አስጋሪዎችም ሆኖ ሌሎች እንደዚሁ እዛ ከሚገኙ ሀብቶች ተጠቃሚ የሚሆኑ ግለሰቦች በጠጥቅሉም በ ምጣኔ ሀብቱ ላይ በኢኮኖሚው ላይ የሚያሳድራቸው ጉዳቶችን ምን ይመስላሉ? በጥቅሉ ምን አይነት አደጋዎችን ደቅኗል? ምን ያህል ስኩዌር ሜትርስ ነው ይሄ እንቦጭ ተስፋፍቶ ያለው በአሁኑ ወቅት? ይህን ያህል ለማለት ግ የሚመመልስ ያለበት አካ ጥበቃ ያካጠው እነሱ ናቸው እንግዲህ በየ ወቅቱ ይ ምን ያህል ነው ስርጭት የሚለው ሚለኩት ነ ስለሆነ ሁ በአሁኑ ሰዓት ይሄ ነው የሚለው መረጃ የለም። ነገር ግን እንዳልከው ጉዳቱ በጣም በጣም በጣም በተለይ አሁን ሳይንሳዊ የሆነ ነገሮች እንኳን ባናካሄድ እዛም ስትገኝ አርሶ አደሩ በጣም ሊመሰግ ሌላው ሊቃ ትንሿ ነገር ከብቶቹን እኮ ውሃ ማጠጣት አይቻልም። ከብቶቹ ሌላ ሊቃ ምክንያቱም ኦልሞስት ዘሆን እዝን በእምቦጭ ተሸፈነ ነው እዝን ማድረግ አይችልም። እዝን አንዳንድ ገባር ወንዞቹ ላይ ልክ ወደ ሀይቆ የሚገባበት ላይ ሪቨር ማውዝ ሚለኛል ገባር ወንዞ ላይ ከሀይቆ ጋር የሚያገረም ተሸፍኗል። ዘንቦች ብዙዎቹ አሳዎች ደግሞ ጣና ያሉት አሳዎች ለኖረ ልክ በሚረቡበት ሰዓት ላይ ማይግሬት ያደርጋል ወደ ወንዙ ማለት ነው። ስለዚህ አሁን ኦልሞስት ወንዙ በእምቦጭ ተገጥሏል። ስለዚህ ለመራባት እነሱ ሀይቁ ላይ አይራቡ፣ የሚራቡት ሪቨር ላይ ነው፣ ወንዝ ላይ ነው የሚራቡት። ወደ ስልሳ ኪሎ ሜትር ድረስ ተጉዞ ማለት ነው። ከዛ ተመልሰው ነው የሚመለሱት። አሁን ያን እምቦጭ ይዞታል። ስለዚህ መራባት አይችሉም። እና አሁን አርሶ አደሩ የሚያቀርቡት ለግልክ ነው። ኦልሞስት የአሳ ፕሮዳክሽን አሁን ባህር ዳር ላይ አሳ መብላት አሁን ከባድ ፈተና ነው። አቅሙ ውድ ነው። ውድ ያደረገው ያው የቁጥሩን በመቀነሱ ማለት ነው። ስለዚህ ምንም ጥያቄ የለም፣ እያደረሰ ያለው ችግር በጣም በጣም በአስተዳደሩ ላይ በጣም ከባድ እርሶ በስነ ሕይወታዊ ዘዴ የእምቦጭን መከላከል አስተባባሪ ኖትና በአስቸኳይ መደረግ አለባቸው የሚሏቸው እና በሂደት ደግ በቅደም ተከተል ሊከወኑ ይገባሉ የሚሏቸው ምክረ ሀሳቦች ምንድን ናቸው? አካባቢ ጥበቃ እኔ አሁን ምለው ምንም ጥያቄ የለም፣ ያሉን አማራጭ አንድ እሱ ነው፣ ማስወገድ ማለት ነው ያለው እሱ ሲሆን የወሬውን ጉልበት ወይም በመጠቀም ይወገዳል። ግን አሁንም እዛ ላይ ትንሽ ጥንቃቄ መደረግ አለበት ነው አወራሩ ላይ፣ ዝም ብሎ ማስወገድ ሳይሆን ቅድም የነገርኩ ነገር አለ ልክ በዛ ሳይንሳዊ ሊወገድ ። ይሄኛው አንድ ነው። ሌላኛው ምንድን ነው? ከሀይቁ ላይ አሁን ጣና ላይ አብዛኛው ነው የተሰመጠ ድረስ ባፈር ዞን የሚባል ነገር እስካሁን በህግ ደረጃ ንት ከተወሰነ ሜትር ድረስ ከጣናው ከሀይቁ በአጨት ከተወሰነ ድረስ ምንም አይነት ነገር መሰራት የለበት። ግን አሁን እየታየ ያለው ምንድን ነው የበሬውም ያርሰዋል እዛ ሳይ ይታረሳል። ስለዚህ አሁንም ወደ ሀይቁ የተለያየ ሚሴንት እየገባ ነው። ስለዚህ በተለይ ይሄ ዋናው ወንዞቹ መነሻ ላይ ተራራዎች ላይ እዛ ላይም ትልቅ ስራ መሰራት አለበት። ምክንያቱም እነሱ ይህ እነሱ ይሄ የወንዞቹ ወይ መንሻ ተራራዎቹ ላይ የሚመለጠሩ ከሆነ አሁንም ማንኛውም ጎርፍ ስለዘንበለው ቀጥታ ወደ ወንዙ ስለሚገባ አሁን እንትን እየጨመረ ይሄዳል። ስለዚህ አሁን ባለው እንትን አንደርማይን ማድረግ አልችልም። አስተርደ እየሰራ ያለው ስራ በጣም ትልቅ ገና ነው። ሆነ ስራ ሊሰራ ያለ ግን ጥንቃቄ አለበት። ሌላውም ግን እንዳልኩ ቅድም እንግዲህ ሆቴሎች አለ። አሁን ባህርዳር አካባቢ ላይ አሁን ስታየሩ ጣና ላይ የለም ቦጭ ለ ለምን የለም? እንግዲህ ላ ጥያቄ ነው። ግን አሁንም ጣናን ቤዝ አድርገው የተለያዩ ሆቴሎች አሉ። ባለፈው የተወሰነ ህዝ ነበርና አብዛኞች ሆቴሎች ትሪትመንት ፕላንት የላቸው። ስለዚህ ቀጥታ የነሱ ወደ ሀይቁ ነው። ስለዚህ አካባቢ ጥበቃ ሊሆን ይችላል እንግዲህ ሌሎች የሚመለከታቸው አካሎች እዚህ ላይ ትልቅ ስራ መስራት አለባቸው። ዶክተር ጌታቸው በነበሩ በባህር ዳር ዩኒቨርሲቲ የስነ ህይወት ዲፓርትመንት መምህርና በስነ ህይወታዊ ዘዴ የእንቦጭ መከላከል አስተባባሪ ስለ ቃለ ምልልሱ እናመሰግናለን። እናመሰግናለን። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ኤዩ አምሃሪክን ይጎብኙ። Hear more stories in your language by visiting sbs.com.au.